ላለፉት 19 ዓመታት በጥበብ ስራ ውስጥ ቆይታለች። ድራማዎቿ፣ የመድረክ ቲያትሮቿ በተመልካቾችና በአድማጮች ልብ ውስጥ ሰርጸው ገብተዋል። ደርሶ መልስ የቴሌቪዥን ድራማ፣ ወፊ ቆመች፣ አልጋ ባልጋ የሬዲዮ ተከታታይ ድራማዎች፣ ከሰላምታ ጋርና ዝነኞቹ የመድረክ ቲያትሮች ከሰራቻቸው ከጻፈቻቸው የጥበብ ትሩፋቶች ከብዙ በጥቂቱ ናቸው። የእነዚህ ሁሉ የጥበብ ስራዎች ፈጣሪ ጸሐፊ ተውሬት መዓዛ ወርቁ የዛሬ የጥበብ ታዛይ እንግዳ ናት። ስራዎች እንጂ እኔ ብዙ አልታወቅም ትለናለች አሁን ለዝም ብያንዳንድ ጊዜ ራሴን ስራ በጣም እታወቃለሁ ብዬ አላስበ በመልክ አያውቁኝም፣ ግን በሰራሁበት ዘመንና ጊዜ ሁሉ የራሳቸው ተደራሲ የነበራቸው ሰውና እነዚያ ስራዎች ይታወቃሉ። አሁን ለምሳሌ አንዳንድ ሰዎች አሁን አንድ ስራ ሲያውቁ የሆነ ዛሬ ምናልባት ከሰባት አመታት የሰራሁትን ስራ አስታውሰድ ሊነግሩሽ ይችላል። ገና ከልጅነቷ ጀምሮ በመጽሐፍት ፍቅር የተነደፈችው ማዕዛ ወርቁ የሁለተኛ ደረጃ ትምህርቷን ጨርሳ ወደ ከፍተኛ የትምህርት ተቋም መግቢያ ነጥብ ሲመጣላት ያለምንም ማንገራገር የቲያትር ጥበባት የትምህርት ዘርፍን መምረጧን ትናገራለች። አራት ዓመት የአዲስ አበባ ዩኒቨርሲቲ የትምህርት ጉዞዋን ጨርሳ ስትወጣ አቋራጩ የቅርብ ሩቅ የተሰኙ የቴሌቪዥንና ና የሬዲዮ ድራማዎችን ዳይሬክት አደረገች። ገና በተማሪ ቤት ሆና ስትመረቅ የዛሬ አስር ዓመት የመድረክ ትያትር ጽፌ ለህዝብ አበቃለው ብዬ ለራሴ ቃል ገብቼ ነበር የምትለን ማዕዛ በቀጠሯ መሰረት ከአስር አመት በኋላ የመጀመሪያ የመድረክ ስራዋን ዝነኞቹን ለህዝብ እይታ በቃች። ከመጀመሪያ የመድረክ ስራዋ ልምድ በመነሳትም ቀጣዩን ባቀራረቡ ልዩ የሆነውንና የፈጠራ ድፍረት የተሞላበትን ዓለም አቀፍ እውቅናን ያሰጣትን ከሰላምታ ጋር ደስፐሬት ቱፋይት ፋይት ብላ በእንግሊዝኛ እንደጻፈችው ትነግረናለች። የመጀመሪያ ትያትር የሚሰራው ዘመኖቹ የሚልና የታየው በአዲስ አበባ ቲያትርና ባህል አዳራሽ። እሱን እንደሰራው የሄድኩበት ሂደት በተለይ ከያሉት ቲያትር ያሉን ሶስት ትያትር ቤቶች ናቸው። እነዛን ሶስት ቲያትር ቤቶች በዚህ ስራ አዳርሻለሁ፣ እና ሂደታቸውና አሰራራቸውን ሰው በጣም ምቸረ ነው በራሴ የሚገመግመው እሱን ነገር በመጀመሪያ ስራ አይቻሉ። ስለዚህ ከዚህ በኋላ ትያትር ስቅፍ ቲያትር ቤቶች አሉ። የተለየ ቦታ የተለየ ኦዲንስ ለማግኘት ነው መሄድ ያለብኝ እና በጣም አቸን በጣም የተለየ ስራ መስራት አለብን እያልኩን እያሰብኩ ነበር፣ እና የሰንዳንስ ኢንስቲትዩት የምስራቅ አፍሪካ ቲያትር ፕሮግራም ጥሪ ያቀርባል። ለምስራቅ አፍሪካ ፀሐፊዎች ቲያትር ላብ ይባላል። እሱ ጥሪ ሲወጣ አብኩት ማለት ያው የውጭ ዜጎች ስለሆኑ በአማርኛ ስለማያነቡ በእንግሊዝ ነበር እና ተመረጠ። ኬንያ ታየ። በዛ ላይ ደግሞ በዘውጉ ወይም ደግሞ በአቀራረቡ የፖስት ሞደርን የሚባለው ዘመንኛ የቲያትር አጻጻፍን የተከተለ ነበረ። ስለዚህ አጻጻፉም ላይ አቀራረቡም ላይ ብዙ አይነት አላባዎችን ይጠቀም ነበረ። ከዛ ውስጥ አንዱ ሙዚቃ ነው። ሙዚቃዊ ቲያትር አይደለም ግን ሙዚቃና ዳንስን አካቷል በውስጡ። ከዛ በኋላ ኒውዮርክ ላይ ታየ። ስዊድን ላይ ደግሞ ስቶኮልም ስዊድን ላይ ደግሞ ተሰርቷል። በስዊድን ናንቷኒያ ማለት ከዛ በኋላ ሩዋንዳ ተሰርቷል። ብሩንዲ ተሰርቷል። በሌላ ቋንቋ ተተርጉሟል። አሁን አማርኛ እንግሊዝኛ ብቻ ሳይሆን በጀርመኒና በሰርቢያ ቋንቋ ተተርጉሟል። ሌሎች ሀገሮችን ለማስተማሪያነት ይጠቀሙታል። እና በጣም እድለኛ ነው ይመስለኝ በጣም ትንሽ ነገር ናት። ለእኔ አሁን በጣም ቀላል ነገር ናት። ብዙ ሄደችን ነው ትንሽ ድፍረት፣ ትንሽ መሞከር፣ ትንሽ ደግሞ ከተለመዱ የመውጣት የሚያመጣል ሽትል ነው በቃ። የፈጠራ ስራ ድፍረትን ይጠይቃል፣ ከተለመደው ወጣ ብሎ ማሰብን ይጠይቃል የምትልን ማዕዛ፣ ጽሁፎችን ስጽፍ በአካባቢ የማየው የዕለት ተዕለት ህይወትና እንቅስቃሴ ተነስቼ የማያቸውን ኢፍትሀዊ ነገሮች መሰረት አድርጌ ነው ትለናለች። ሰዎች በተለያየ መንገድ ራሳቸውን ይገልጻሉ። እኔ በጽሁፍ ነው መገልጫው። ብዙ ጊዜ በማያቸውን ነገሮች አጠቃላይ በሀገራችን ማህበራዊ፣ ኢኮኖሚ፣ ፖለቲካዊ ውስጥ ያለ ነባራዊ ነገር፣ ወቅታዊ ነገር ይነካኛል፣ ይመለከተኛል። ከዛ እሱን አስባለሁ። ከዛ በተለይ ደግሞ ፍትሐዊ ያልሆኑ ነገሮች ያናግዙኛል፣ ያሳስቡኛል፣ ይመለከተኛል ብዬ ሳስባቸው ታሪክ ይሰራል። ችክላ ሳሳሱ ማለት እንደዛ ነው፣ ፕሮሰስ የማደርገው። አሁን ለምሳሌ ከሰላምታ ጋር ቲያትርን ወይም ወፍ ቆመች በመጨረሻ ላይ የሰራ በእርሶ መልስ ተከታታይ ቴሌቪዥን ድራማ ስታስቢ፣ ታርጌት የሌለው ኪነጥበብ ስራ የለም። ታርጌት ግሩፕ አለ ወይም የምትሰሪላቸው የተመልካች አይነቶች አሉ። ስለዚህ እድሜያቸው በአዋቂ የእድሜ ደረጃ ላይ ያሉ ከሀያ አምስት ዓመት በላይ የሆኑ እንደዛ ብዬ ነው የምነሳው። ስለዚህ እነሱን አስባለሁ። ግን ከታየ በኋላ በጣም በሚገርም ሁኔታ ሌላ አይነት ካሰብኳቸው ውጭ ያሉ ተመልካቾችም ሲዝናኑበትና ሲነጋገሩበት አያሉ ይገርመኛል። በመጨረሻ መአዛ ለወጣት የጥበብ ሰዎች በጥበብ ስራ ላይ እንግዳ ሳይሆኑ ከብዙዎች ጋር መተዋወቅ፣ የራስን ተመልካችና ተከታይ እስኪያፈሩ ድረስ ደግሞ በመታገስ መማር፣ መጣርና አዲስ ነገር ይዞ መገኘት አስፈላጊ ነው ብላለች።